ከአራት መቶ በላይ የሚሆኑ አሶሳ አካባቢ የሚኖሩ አርሶ አደሮች በፌዴራል ትምህርት ሚኒስቴር እና በቤንሻንጉል ክልል ምክር ቤት ላይ የፍትሐ ብሔር ክስ መመስረታቸው ታወቀ። ለክልሉ ምክር ቤት መጥሪያ ሊሰጡ ይሄዱ የአርሶ አደሮቹ ተወካይ ተይዘው መታሰራቸውም ተሰምተዋል። የክልሉን ምክትል አስተዳዳሪ እና የቤንሻንጉል ጉምዝ ሕዝቦች ዲሞክራሲያዊ ሊቀመንበር በጉዳዩ ላይ ለማነጋገር የተደረገው ጥረት ለጊዜው አልተሳካም። መለስካቸው አምሃ ዝርዝሩን ይዘዋል። በቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት በአሶሳ ከተማ አካባቢ የሚኖሩ ከአራት መቶ በላይ አርሶ አደሮች በአሶሳ ዩኒቨርሲቲ ግንባታ ምክንያት ለተወሰደባቸው መሬት ካሳ እንዲከፈላቸው በፌዴራል ከፍተኛ ፍርድ ቤት ክስ መሰረቱ። የአርሶ አደሮቹ የህግ ጠበቃ አቶ ሃይማኖት ቢተው ለቪኦኤ እንዳስረዱት ከሆነ በአሶሳ ከተማ ተጎራባች ገበጠር ቀበሌዎች የሚኖሩት እነዚህ አርሶ አደሮች የእርሻ መሬታቸው በተለያዩ ምክንያቶች በከተማው እየተከለለ ተወስሮባቸዋል። ይህ የአሶሳ ዩኒቨርሲቲ የተገነባበትን መሬት በተመለከተ ክሱ እንዴት እንደተመሰረተ አቶ ሃይማኖት አብራርተዋል። አሶሳ ዩኒቨርሲቲ በገበሬዎች ይዞታ ላይ ነው የተገነባው። ሲገነባ ደግሞ ገበሬዎቹ በእኛ ህግ ስርዓት መሰረት ካሳ ሊከፈላቸው ይገባል። ከይዞታቸው ከመፈናቀላቸው በፊት ካሳ ሊከፈላቸው ይገባል። ነገር ግን ይህ ካሳ ሳይከፈላቸው አስቀድሞ ከአካባቢ ፈናቀሉ የተደረጉ ስለሆነ የተለያዩ አቢታዎችን ሲያቀርቡ ከስድስት ዓመት በላይ ሁኖታል። አሁን እነዚህ ባለመፈጸማቸው ምክንያት ነው አሁን መደበኛ ክስ ወደ ፍርድ ቤት መብታቸውን ምግ ለማስከበር የሄዱት። ክሱ በፌዴራል ከፍተኛ ፍርድ ቤት እንደተመሰረተ የሚናገሩት አቶ ሃይማኖት ቢተው አራት መቶ ሁለት አርሶ አደሮች በህግ አግባብ የወከሏቸው አቶ በለጠ አባተ የተባሉ ሰው ከሳምንታት በፊት የፍርድ ቤት መጥሪያ ለአንዱ ተከሳሽ አካል ለቤንሻንጉል ጉሙዝ ክልል ምክር ቤት ለመስጠት በሄዱበት ለእስር መዳረጋቸውን አስታውቀዋቸዋል። እንግዲህ ምክንያቱን በግልጽ ምን እንደሆነ ባላውቅም፣ አቶ በለጠ አባተ የአራት መቶ ሁለት ሰዎች የአሶሳ ዩኒቨርሲቲ ግንባታ ምክንያት ስለተፈናቀሉ ከይዞታቸው ያን መብታቸውን ለማስከበር አራት መቶ ሁለት ሰዎች ወክለው በአዋጅ ሀያ አምስት ሰማኒያ ስምንት የሚባላለ በእኛ ህግ ቋንቋ በሱ መሰረት ስልጣኑ የፌዴራል ስልጣን ስለሆነ አንደኛ ተከሳሽ የኢትዮጵያ ትምህርት ሚኒስቴር፣ ሁለተኛ ተከሳሽ የክልሉ የቤንሻንጉል ጉሙዝ ክልል መስተዳደር ምክር ቤት አድርገን የዚህን ህዝብ መብት ለመጠየቅ ፌዴራል ከፍተኛ ፍርድ ቤት ስድስተኛ ሀብታቤር ችሎት ፋይል ከፍተን በሂደት ላይ ይገኛል። ይህንኑ ፋይል አቤቱታቸውን ፍርድ ቤቱ ለተከሳሾች መጥሪያ እንድናደርስ ትዕዛዝ ሰጥቶበት ለፌዴራሉ ትምህርት ሚኒስቴር መጥሪያው የደረሰ ሲሆን፣ ለቤሻንጉል ክልል መንግስት መስተዳደር ደግሞ ተወካያቸው አቶ በለጠ አባተ ለማድረስ ሂደዋል። ለማድረስ በሄዱበት በስልክ እንደተነገረኝ ከሆነ መጥሪያው ላይ ለማስፈረም ሁለት እማኞችንም አባሎችንም የፍርድ ቤቱ ስራ ስለሆነ አልፈርምም ካሉ አቤቱ ለማቅረብ እንዲመች ሁለት ለጊዜው ስማቸውን ማላስታወሰዎችን ይዘው ነው የሄዱት። በዛ ላይ እንዳሉ አይን ለምን ህዝብን አስተባበርክ በሚል ተከስቻለሁ እና ታሰር ያለው ብለው ስልክ ደውለውልኛል። አቶ በለጠ አባተ ዛሬ ለሶስተኛ ጊዜ አሶሳ ፍርድ ቤት ይቀርቡ እንደነበረም ታውቋል። በዚሁ መሠረት ከሰዓት ፍርድ ቤት ቀርበው የአንድ ሳምንት ተለዋጅ ቀጠሮ እንደተሰጠባቸው የቅርብ ምንጮች ለቪኦኤ ተናግረዋል። የፍርድ ቤት መጥሪያ ለመስጠት ወደ ክልሉ መስተዳድር ሄደው የታሰሩበትን ምክንያት ለማጣራት የክልሉን ምክትል አስተዳዳሪና የቤኒሻንጉል ጉሙዝ ህዝቦች ዴሞክራሲያዊ ፓርቲ ሊቀመንበር አምባሳደር ምስጋናው አድማሱን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከጽህፈት ቤታቸው ያነጋገሩኝ ሴት እንደገለጹልኝ ስብሰባ ላይ ስለነበሩ ለማናገር አልቻሉም። ስብሰባው ይህ ዘገባ እስከተጠናቀቀበት እስከ ምሽቷ 11 ሰዓት ተኩል ድረስ አላበቃም። ጥረታችንን እንቀጥልበታለን። መለስካቸው አመሃ لأمريكا دمت راديو كاديس أديس أبابا